ከሁለት አስርት ዓመታት በተለየ መልኩ ኢትዮጵያውያን የዘንድሮን አዲስ ዓመት በደስታ እያከበሩ ይገኛሉ። አቶ ይድነቃቸው ጋሻው የፊልም ዳይሬክተርና ጋዜጠኛ ናቸው። በዓሉን በዩናይትድ ስቴትስ እያከበሩ ይገኛሉ። አዲሱ ዓመት ለሳቸው ልዩ ነው። ልዩ የሚሆንበት ምክንያት ምንድን ነው? እንግዲህ አዲስ ዓመትን ከቤተሰብ ተለይቼ ለመጀመሪያ ጊዜ ያከበርኩበት ዓመት ነው። አሜሪካ ከመጣሁ አንድ አመት አካባቢ ሊሆነኝ ነው። ሶ በዚህ ጊዜ ውስጥ የመጀመሪያውን አዲስ አመት ነው በአሜሪካ እያከበርኩ ያለሁት እና ለእኔ የተለየ ስሜት የሚፈጥርብኝ አንድም በዚህ ምክንያት እዚህ አሜሪካን ሀገር ባለሁበት ቦታ የመጀመሪያውን አዲስ አመት ለማክበር ስሰናዳ የሚፈጥረው ስሜት ትንሽ ዘብረቅ ያለ ቢሆንም ራሴን በዛ ውስጥ አዳፕት ለማድረግ እየሞከርኩ ነው። ይሄ አዲስ አመት ለየት የሚያደርገው ሀገራችን በአንጻራዊ የሰላም ሂደት ውስጥ በመሆኗ፣ ከዛም በላይ ደግሞ በጣም ለብዙ አመታት ከሀገራቸው ወጥተው በውጭ ሀገር ይንቀሳቀሱ የነበሩ የፖለቲካ ሰዎችና ፓርቲዎች እንዲሁም ደግሞ የተለየ የፖለቲካ አስተሳሰብ ያላቸው ሰዎች ወደ ሀገራቸው እየገቡ የፖለቲካ ሜዳውንም በደንብ ለመቀላቀል ራሳቸውን እያዘጋጁ ያሉበት አመት በመሆኑ ይሄ ለየት ያደርገዋል። እነሱም ደግሞ መልና ብሩህ የሆነ ነገር እንዲገጥማቸው እመኛለሁ። ይህም የሚሆን ይመስለኛል። አቶ ያሪድ ደበበ ወደ ኢትዮጵያ ለመሄድ በተዘጋጁበት ጊዜ ሳገኛቸው በደስታ እንደሚሄዱ ገልጸውልኝ ለኢትዮጵያውያን ወገኖቼ ይህን ድል ካገኘው የምለው አለኝ አሉኝ። የኢትዮጵያ ሕዝብ ቆም ብሎ ማሰብ እና ማስተዋል አለበት። የተለያዩ የፓርቲ ድርጅቶች አሁን አገር ውስጥ ገብተዋል። ሉጋሙን እንደለቀቀ ፈረስ መጋለብ የለበትም፣ ማስተዋል አለበት። ከመጀመሪያ ላይ ለሁሉም አጨብጭቦ ለሁሉም ዘሎ ዘሎ ኋላ ማጠፊያው ይቸግራል፣ እና ስለዚህ በስሎ ተወያይቶ መክሮ ዘክሮ ነው መምረጥም ያለበት መደገፍም ያለበት። ኋላ ማጠፊያው ይቸግራል። ለምሳሌ ደርግን መጀመሪያ ላይ ሆ ብለህ ተቀበል፣ ኋላ ግን ያ ሁሉ ዱላ ሲወርድብን መመለሻው አቃተን። ኢህአዴግንም እንደዚያው እንደዛው ተቀበል ነው፣ ኋላ ግን መመለሻው አቃተን። ስንት ህዝብ አለቀ፣ ስንት ሰው ሞተ፣ ስንት ሰው ተሰደደ። ስለዚህ አሁን ሜዳ ላይ ልጓሙን እንደለቀቀ ፈረስ መጋለብ የለበትም። ህዝቡ ማስተዋል መቻል አለበት። ጊዜው ጥሩ ነው፣ እግዚአብሔር ታርቆናል። ፍቅሩ ሰላም ነው። ፍቅሩ ጥሩ ነው። አንድነቱ ጥሩ ነው ግን ማስተዋል ያስፈልጋል። ባለቤታቸውን ሸኝተው ሲመለሱ ያገኟቸው አቶ ዳዊት ገለሶ ለጊዜው እሳቸው ወደ አዲስ አበባ አልሄዱም እዚሁ ነው የቀሩት፣ ግን ስለ ባለቤታቸው ስሜት ለዲ ደብልዩ ገልጸዋል። ባለቤቴ እጅግ በጣም ኤግዛይትድ ሆናለች። ባይዘወይ የተለያየ ስም እየሰጡ አገር ቤት እንዳንገባ ከፍተኛ መሰናክል ተፈጥሮብናል። የህዝብ ድምፅ በማሰማታችን እኔም ባለቤት እና ይሄን እግዚአብሔር ለውጦ እውነት ወጥቶ በመጥፎ መልኩ የሚታዩ ኢትዮጵያውያን ወደ ሀገራችን እንዲገቡ በተደረገበት ባልተሰራ ስራ ወንጀል በላይ ላይ የተጫነ ህዝቡ ፈርቶ እንዲኖር የተደረገበት ያ ሁሉ መጋረጃ ተቀዶ እጅግ በጣም ደስ ይላታል። ሌሊት እና ቀን የምታስበው ስለ ኢትዮጵያ፣ ስለ ህዝቧ፣ ስለ ወገን ዘመዶቿ ነው እና ኤክሳይትድ ሆናለች የምለውን ማጠናክር ይሻለኛል። በጣም እግዚአብሔር ስጥልን፣ ለአንተም ለሁላችም ለመላው የኢትዮጵያ ህዝብ መልካም አዲስ ዓመት የሰላም የፍቅር የጤና የብልጽግና እንዲሆን እመኛለው። እግዚአብሔር ስጥልን። የቀድሞ የኢትዮጵያ ሬዲዮ ቴክኒሽን አቶ ብርሃኑ እጅጉም በዓሉን እዚሁ ዩናይትድ ስቴትስ ውስጥ ያከብራሉ። በዓሉን ልዩ ምን እንደሚያደርገው ለዲደብሊው ገልጸዋል ከሁሉም ጊዜ በተለየ በአሁኑ ጊዜ በተለየ የሚያደርገው ህዝቡ ለባንዲራው በአንድነት የቆመበት ዘመን የተለያየችው ቤተክርስቲያናችን አንድ ሲኖዶስ ሆነዋል የተለያዩ ሙስሊም ወንድሞቻችን አንድ ሁነዋል እግዚአብሔር የኢትዮጵያን እምባ የጠረገበት ዘመን ነው ማለት ይቻላል ለዲደብሊው ለተጠናከረው ዘገባህ መክብብ ሸዋነኝ ከዋሽንግተን ዲሲ